በደቡብ ኢትዮጵያ በኮንሶ በተቀሰቀሰው ግጭት ወይም ከዚህ ግጭት ጋር በተያያዘ ዛሬ በርካታ ሰዎች በጸጥታ ኃይሎች በቁጥጥር ስር እየዋሉና ቤቶችም እየተፈተሹ ነው ይላል። ግጭቱ ከተቀሰቀሰ ከአስር ቀናት በላይ ቢያልፈውም በሕይወት በአካልና ና በንብረት ላይ የደረሰ ጉዳት ግን እስካሁን በውል ያለመታወቁን ይዘግባል። ይሁንና የ16 ሰዎች ሕይወት ማለፉን የኮንሶ ሕዝብ ተወካዮች ነን ያሉ የኮሚቴ አባላት ይናገራሉ። የደቡብ ክልል መንግስት ቃል አቀባይ በበኩላቸው ዛሬ አንድ የሚመስር እርምጃ እንዳልተወሰደ ነው የሚናገሩት። በሺዎች የሚቆጠሩ ቤቶች መቃጠላቸውንና ሌሎች በሺዎች የሚቆጠሩ ተፈናቃዮች እንክብካቤ እየተደረገላቸው መሆኑን የሚያስረዳሉ። መለስካቸው አምሃ ዝርዝሩን ይዟል። በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በኮንሶ ግጭት ከተቀሰቀሰ ከአስር ቀናት በላይ ሆኗል። ግጭት መቀስቀሱና ህይወት ማለፉ፣ ንብረት መውደሙ በክልሉ መንግስትም ሆነ የኮንሶን ህዝብ ወክለናል በሚሉ ወገኖች አላከራከርም። የኮንሶ ህዝብ ወኪልን ከሚሉ የኮሚቴ አባላት ሁለቱ ዛሬም ግጭቱ እንዳለ ይናገራሉ። በተለይ አቶ ገመቹ ገንሴ ዛሬ ለቪኦኤ በስልክ እንደገለጹት በኮንሶ ሰዎች በጸጥታ ኃይሎች እየተያዙ በመታሰር ላይ ናቸው። እስሩ የተጀመረው ሌሊት ከስምንት ሰዓት አንስቶ ሲሆን በኃይል የውጭ በር እየተሰበረ ቤት እየተበረበረ እንደሆነም ያብራራሉ። እነዚህ ብርበራውንና እስሩን የሚያካሂዱ የጸጥታ ኃይል አባላት የፍርድ ቤት ትዕዛዝ ስለመያዛቸው ወይንም ስላለመያዛቸው መረጃ የለንም ይላሉ አቶ ገመቹ ገንሴ። ሰዎችን ማፈን አለ። በጣም በርከት ያሉ ሰዎች ናቸው መንገድ ላይ የምሄዱትን ነበርና ሰዎች አቶ ገመቹ አክለው እንዳወሱት በተደረገው የቤት ለቤት ብርበራ ብዙ ሰነዶች እንደተወሰዱ፣ ከሶስቱ የኮንሶ ሕዝብ ወኪሎች የአምስቱ ቤቶች እንደተበረበሩ፣ የእሳቸውን ጨምሮ የአንድ የኮሚቴ አባል ባለቤቶች ለአጭር ሰዓት በጸጥታ ኃይሎች ቁጥጥር ስር ውለው እንደተለቀቁ ያስረዳሉ። የደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግሥት ቃል አቀባይ ወይዘሮ ሂክማን ሃይረዲን ግን ይህንን ያስተባብላሉ። የታሰረ አካል የለም። ነገር ግን ህብረተሰቡ መንግስት ካሁን በኋላ እስካሁን የለም ተገለናል፣ ተጨቁነናል፣ ተበድለናል፣ አመቱ ሙሉ ዘግናኝ የሆነ በደል ተፈጽሞብናል። ስለዚህ መንግስት እርምጃ ሊወስድባቸው ይገባል። እነዚህን አካላት ወደ ህግ ማቅረብ አለበት የሚሉ የህብረተሰብ ክፍሎች በአንድ ያይዘው ጭምር ወደ ዋናው ዞን ማዕከል ድረስ ተቋም አመራሮች ጋር ጭምር እየመጡ ያለበት ሂደት አለ እና በዚህ ደረጃ ነው እንጂ ምንም አይነት ህብረተሰቡን ለማሰር ደረከት፣ የደረቀት ኃይሉ ምንም ነገር የለም። ሌላው የኮንሶ ህዝብ ወክሏቸዋል ከሚባሉት ሀያ ሶስት ሰዎች አንዱ እንደሆኑ የገለጹልኝ አቶ ኦርኪሳ ኦራኖ ግጭቱ ከተቀሰቀሰ ወዲህ እስከ ዛሬ በሰው ህይወትና አካል እንዲሁም በንብረት ላይ ስለደረሰው ጉዳት ጠይቄያቸው ነበረ። የመረጃቸውን ጥራት ቢጠራጥሩም ህይወታቸው ያለፉ ሰዎችን ብዛት ጠቁመዋል። ከተነሳ ጊዜ ጀምሮ በደንብ የተጣራ ባይሆንም ከደረሰን መረጃ ወደ አስራ ስድስት ሰው ህይወቱ እንዳለፈ፣ ከአስራ ስድስቱ የሁለቱ ሰው አስከሬን እንደተገኘና አስራ አራቱ መንግስት አካላት ማለት ከትላንትና ከትላንት ወዲያ በመከላከያ ሰራዊት አስከሬኑ እንዳለብን እና በዛ ላይ ወጥበት ተጠምዶ ወደ ዘፈው ሲሄድ ለመግደልና ማሰር እንደተዘጋጀና እስካሁን ድረስ እነኛን አስከሬኖች እንዳልወሰን ነው እና እስካሁን ድረስ ያለውን መረጃ አስራ ስድስት ሰው ወይዘሮ ሂክማ ሀይረዲንን በህይወት በኩል ስለደረሰው ጉዳት ጠይቄያቸው ዛሬም ያላቸው መረጃ የስድስት ሰዎች ህይወት ማለፉን ብቻ እንደሚያውቁ ነግረውኛል። አቶ ኦርኪሳ ኦራኖ በንብረት ላይ ስለደረሰው ጉዳትም በተጣራ እና በተረጋገጠ ሁኔታ ማስረጃ ማሰባሰብ እንደሚያስፈልግ አስገንዘበው፣ አሁን ያለው ሁኔታ የጦርነት ሁኔታ ነው በማለት ይህንን በሚገባ ማጣራት እንደማይቻል ያስገነዝባሉ። የማይጠረጥረው ጉዳይ ግን ይላሉ አቶ ኦርኪሳ እህል ተቃጥለዋል። ገንዘብ ተቃጥሏል። ከብት ተቃጥሏል። ተቃጥሏል። እርሻቸው ላይ ያለ እህል ተቃጥሏል። ብዙ ነገር ተቃጥሏል። ይህንን መረጃ ደግሞ አጠናክሮ ለመሰብሰብ አንደኛ የተሰደዱ ሰዎች ሴፍ የሆነ ቦታ ላይ ሆነው የራሳቸው የሆነውን ንብረት ይህን ያህል ከብት፣ ይህን ያህል እህል፣ ይህን ያህል ቅረበር የሚያሄድሻ መሳሪያዎች የሚሉት ከአስመስግቦ ከተጠቃለለ በኋላ ነው። ለሚዳጅ የሚያሄድ ንብረት ጎድሟል የሚለው ነገር ለማስተላለፍ የሚቻለው ወይዘሮ ሂክማ ሀይረዲን በንብረት ላይ የደረሰውን ጉዳት እንዲህ ዘርዝረውታል። እስካሁን ያው የተቃጠለው ወደ አንድ ሺ ስድስት መቶ ሰላሳ አንድ ቤቶች ናቸው ተብሎ ይገመታል። የተፈናቀሉ አባወራዎች በአባወራው መጠን ስናየው ወደ አንድ ስድስት መቶ ሰላሳ አንድ ናቸው that it's just to the judge and then ዘጠኝ መቶ አስራ አንድ ክፍሎች ናቸው። ያው አካባቢውን ለቀው ወደ ሌላ አካባቢ ሄደው የነበሩት እነዚህን የህብረተሰብ ክፍሎች ወደ ቀያቸው ሊመለሱ የሚችሉበትን እድል ተፈጥሯል። ሁለተኛ የምግብ የምግብና የቁሳቁስ አቅርቦት በምግብ ዋስትና ደረጃ በመንግስት በኩል አስፈላጊ ቁሳቁስ እየቀረበ ነው ያለው። ጊዜያዊ ቤት የተቃጠለባቸውን አባወራዎች ጊዜያዊ መጠበያ በሰገን ከተማ ላይ ተዘጋጅቶ በየአካባቢው በተወሰነ ደረጃ ድንኳኖች እና እንዲሁም ትምህርት ቤቶች ውስጥ ተቋማት ላይ እንዲያርፉ እያደረገ ነው ያለው። ሁለቱ የኮሚቴ አባላት ለቪኦኤ እንደገለጹት ለሰው ልጅ በሚገባ ክብር አስከሬናቸው የመጨረሻውን እረፍት ያላገኘ የስድስት ሰዎች አስከሬን እስከ ዛሬም አልተቀበረም ሲሉ ተናግረዋል። ሁኔታው አሁንም ለኮንሶ ህዝብ እጅግ አሳሳቢ እንደሆነም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ